የኦሮሞ ሕዝብ ዴሞክራሲያዊ ድርጅት ኦህዴድ፣ ሁለት ከፍተኛ ባለስልጣናት ከፓርቲና ከመንግስት ኃላፊነቶች መነሳታቸውን ዘገባዎች ያመለከቱ። የኦሮሚያ ክልል ገዢ ፓርቲ ኦህዴድ እስካሁን የሰጠው ይፋ መግለጫም ሆነ ማረጋገጫ የለም። እስክንድር ፍሬው ተጨማሪ አለው። ሁለት ከፍተኛ ባለስልጣናት ከኃላፊነታቸው መነሳታቸው የተዘገበው የኦሮሞ ህዝብ ዲሞክራሲያዊ ድርጅት ኦህዴድ በአዳማ ከተማ ያካሄደውን ግምገማ ተከትሎ ነው። ግምገማው የተመራውም በድርጅቱ ሊቀመንበር እና በክልሉ ፕሬዚዳንት አቶ ሙክታር ከድር እንደዚሁም የድርጅቱ ምክትል ሊቀመንበር እና በፌዴራል መንግስቱ ካቢኔ በምክትል ጠቅላይ ሚኒስትር ማዕረግ የመልካም አስተዳደር ዘርፍ አስተባባሪ በሆኑት ወይዘሮ አስቴር ማሞ መሆኑን ዘገባዎቹ አመልክተዋል። በዚህ ግምገማ ውሳኔ መሰረትም የኦህዴድና የኢህአዴግ ስራ አስፈጻሚ ኮሚቴ አባል እንደዚሁም የኦህዴድ ጽፈት ቤት ኃላፊ የሆኑት አቶ ዳባ ደበሌ ከተጠቀሱት ኃላፊነቶች መነሳታቸው ተጠቅሷል። ይህም ሆኖ ግን የኦህዴድ ማዕከላዊ ኮሚቴ አባል ሆነው እንደሚቀጥሉ ተመልክቷል። በተመሳሳይ የኦህዴድና የኢህአዴግ ስራ አስፈጻሚ ኮሚቴ አባል እንደዚሁም የኦሮሚያ የተፈጥሮ ሀብት ቢሮ ኃላፊ የነበሩት አቶ ዘላለም ጀማነህ ከኃላፊነት መነሳታቸውን ዘገባዎቹ ጠቁመዋል። እስከ ቀጣዩ የኦህዴድ ጉባኤ ድረስም ከማንኛውም ድርጅታዊ ሥራ መታገዳቸውን ጠቅሰዋል። እነዚህም የሀገር ውስጥና የውጭ የመገናኛ ብዙኃን ዘገባዎች ከኢህአዴግም ሆነ ከኦህዴድ በኩል ማረጋገጥ አልተቻለም። ሰማንያ አንዱ የኦህዴድ ማዕከላዊ ኮሚቴ አባላት በአዳማ ከተማ ያጠናቀቁት ግምገማ በኢህአዴግ መመሪያ የተካሄደ መሆኑን ሪፖርተር ጋዜጣ በትናንትና ወትሞ ዘግቧል። እንደ ዘገባው በዝግ የተካሄደው ግምገማ በኦሮሚያ ክልል የጸጥታ መደፍረስ መንስኤና በአመራሩ ሚና እንደዚሁም በመልካም አስተዳደርና በሙስና ችግሮች ላይ ያተኮረ ነው። ከአቶ ዳባ ደበሌ በተጨማሪ የኦሮሚያ ክልል አስተዳደርና ጸጥታ ጉዳዮች ቢሮ ኃላፊ አቶ ሰለሞን ኩቹ ከኃላፊነታቸው እንዲነሱ መወሰኑን ይሄው ጋዜጣ ከቀናት በፊት መዘገቡ ይታወሳል። የፌዴራሉም ሆነ የክልሉ ገዥ ፓርቲ በጉዳዩ ላይ የሚሰጡት ማረጋገጫ ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ